አቶ በሪሁን ደጉ በአውስትሬልያ የኢትዮጵያ ኤምባሲ ባለሙሉ ስልጣን ሚኒስትርና ምክትል ኮሚሽን መሪ፣ አቶ ተስፋዬ እንደሻው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት። በቅድሚያ አቶ በሪሁን በአውስትሬልያ የኢትዮጵያ ኤምባሲ በሁለት ሺህ ሀያ የገጠሙትን ተግዳሮቶችና ለስኬት ያበቃቸውን ክንውኖች እንደምን ይገልጡታል? አመሰግናለሁ። አቶ ካሳሁን ሁለት ሺህ ሀያ በፈረንጆች በጣም ከባድ አመት ነው። በተለይ አምና ወደ ፌብርዋሪ ማርች አካባቢ ኮቪድ በዓለም ላይ ያመጣው ችግር እና ለዚሁ ምላሽ ለመስጠት በዓለም አቀፍ ደረጃ እየተደረገ የነበረው እንቅስቃሴ በጣም ፈታኝ ነበር። እስቲል አሁንም ያው ይሄ ችግር አለ። ከዚህ በፊት ኤምባሲው ከኢትዮጵያ ማህበረሰብ ጋር ያለው ግንኙነት ብዙ የተጠናከረ አልነበረም። አጋጣሚው ኢትዮጵያውያን እና ትውልደ ኢትዮጵያውያን በሀገራቸው ጉዳይ ይሄ የተፈጠረው ችግር በሀገራችን ያሉ ዜጎቻችንን እንዴት ሊቋቋሙት ይችላል የሚል በጣም ከፍተኛ የሆነ መደናገጥ ነበር። ከዚህም አንጻር በተለያየ ደረጃ ያሉ የዲያስፖራ አባላት በየፊናቸው በእውቀት፣ በገንዘብ፣ በማቴሪያልም ጭምር ሰፊ ርብርብ ሲደረግ ከርሟል። ከዚህ አንጻር እንደው ለመጥቀስ ያህል ዋና ዋናዎቹን በምሁራን በኩል በአጠቃላይ በተለያዩ የአውስትራሊያ ተቋማት ውስጥ የሚሰሩ በምርምር በትምህርት እና በተለያዩ ተቋማት ውስጥ ያሉ ኢትዮጵያውያን እና ትውልድ ኢትዮጵያውያን ምሁራን አንድ ላይ ተሰባስበው አብረን የሚል አውስትራሊያ ቤዝድ ኢትዮጵያን ሪሰርቸርስ ኔትወርክ የሚል የህብረት አቋቁመው በዛ ህብረታቸው አማካኝነት ተከፋፍለው ወደ ሀምሳ ስምንት የሚሆኑ ምሁራን በተለያዩ አራት ዘርፎች ኮቪድን በሚመለከት ጥናት አድርገው ያው ኮቪድ በኢትዮጵያ ሊያመጣ የሚችለውን ችግር የፕሮግሬሱ ወይም ደግሞ የመዛመት መጠኑ ምን ያህል ሊሆን ይችላል? ለዚህ ምላሽ ምን መደረግ አለበት? የቴት አካባቢ ችግሩ ሊሰፋ ይችላል? የሰው ሀብት፣ የገንዘብ እና የተቋማዊ አቅም አለ። ስለዚህ በዚህ ሁኔታ ይህንን ችግር የከፋ ጉዳት እንዳያስከትል እንዴት መመከት ይቻላል? በሚለው ላይ በአራት ቡድኖች ተከፋፍለው ጽሑፎችን፣ የምርምር ጽሑፎችን አሰናድተው የኢትዮጵያውያን ተቋማት ኃላፊዎች የዩኒቨርሲቲ ምሁራን በተለይም የጤና ጥበቃ ሚኒስቴር የሳይንስና ከፍተኛ ትምህርት ኮሚሽን ሚኒስቴር ኃላፊዎች ሚኒስትር ዴታውን በተገኙበት የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት የኢትዮጵያ የማህበረሰብ ጤና ኢንስቲትዩት ማለት ነው። እነዚህ ሁሉ እና ስታፎቻቸው በየተለያዩ የኢትዮጵያ ዩኒቨርሲቲዎች የሚማሩ የሚያስተምሩም ምሁራንም ጭምር ተሳትፈውበት በጣም ሰፋ ባለ መንገድ ይሄ ጽሑፍ ቀርቦ ለመንግስት የምክር ሰጥተዋል ከዛም ተነስቶ እንግዲህ በተፈጠረው ግንኙነት አንዳንዶቹ የዚህ ኔትወርክ አባላት ቅድም ካልኳቸው የጤና ጥበቃ ሚኒስቴር እና የኢትዮጵያ ፓብሊክ ሄልዝ ኢንስቲትዩት ጋር ቀጣይ ግንኙነት ፈጥረው መረጃ እየተለዋወጡ በአንዳንድ ጉዳዮች ላይ ጥናት እየሰሩ እስካሁን ቀጥለዋል ማለት ነው። አጠቃላይ ሕዝቡን በሚመለከት በጣም በከፍተኛ ሁኔታ በዚህ በኮቪድ ምክንያት በሚፈጠር የስራ መስተጓጎል በአጠቃላይም የንግድን መስተጓጎል በሀገራችን ላይ ሊደርስ የሚችለውን ኢኮኖሚ እና በዚሁ ሳቢያ በህዝቡ ላይ የሚደርሰውን ችግር አንቲሲፔት በማድረግ በመገመት በዚህ ጊዜ ለወገኖቻችን ልንደርስ ይገባል በሚል መንግስት ይህንን በሽታ ለመከላከል እንዲረዳው በተለያየ ደረጃ የሃይማኖት ተቋማት፣ የኢትዮጵያ ኮሚኒቲ አመራሮች፣ ታዋቂ ግለሰቦች እና ብዙ ግለሰቦች አንዳንድ ታዋቂ ሰዎች በማስተባበር ስራው ላይ በስፋት በመንቀሳቀስ በድምሩ ወደ መቶ አስራ ሁለት ሺህ ያህል የአውስትራሊያ ዶላር አሰባስበው በየፊናቸው ልከዋል ማለት ነው። እና ይሄ አንዱ ከፍተኛ እንቅስቃሴ ነው። በሁለት ዞሮች ነው የተካሄደው። የዚህ ድምር ያው መቶ አስራ ሁለት ሺህ በላይ የሆነ ዶላር ተልኳል። ከዚሁ ጋር ተያይዞ እዚሁም ጭምር ያሉትን ወገኖቻችንን በተለይ በቪክቶሪያ ላይ ምናልባት አቶ ተስፋ ይህንን በስፋት ሊገልጸው ይችላል። እንደዚሁ ምሁራን ተሰባስበው በአውስትራሊያም በቪክቶሪያ ትንሽ ይሄ በሽታ ስርጭቱ ሰፋ ብሎ ስለነበር በዚህ ሳቢያ የሚፈጠረውን ችግር፣ የሳይኮሎጂ የኢኮኖሚ፣ እና ሌሎች ችግሮችን በመረዳት ምሁራኑ በቀጣይ ተሰባስበው የማማከር ስልክ የመደዋወል እዚሁም ደግሞ የተቸገሩ ዜጎች የመርዳት እንቅስቃሴ አድርገዋል። ምናልባት አቶ ተስፋ ይሄንን በዝርዝር ሊሄድበት ይችላል። ከዚሁ ቀጥሎ ደግሞ ሌሎች ያው በአማማመቱ ብዙ ቻሌንጆች የገጠሙ ነው። በተለይ ሀገራችንን በዚህ በኢትዮጵያ በጀመረችው የታላቁ የኢትዮጵያ ህዳሴ ግድብ ላይ በድርድሩ ሂደት ላይ አጋጥሙን የነበረው ሳንካ ነው። ይህንን በሚመለከት እንግዲህ በአሜሪካ ሀገር እና በውስጥ ባሉ በዓለም ባንክ እና የአሜሪካ የትሬዥሪ ኃላፊው በተሳተፉበት የዓለም ባንክ ኃላፊ በተሳተፉበት ድርድሩን በአሜሪካ ተጀምሮ ነበር ቀደም ሲል ያው ሶስትዮሽ ድርድሩስ በርሳቸው ነበር የሚካሄደው እና እናሸማግላችሁ ብለው ገቡ። ታዛቢነት ገብተው መጨረሻ ላይ ዲክቴት ለማድረግ ስምምነቱን በአጠቃላይ ወደ ግብጽ ያደላ ስምምነት አቅርበው ይህንን ካልፈረማችሁ አሉ። በዚህ ምክንያት ሀገራችን አቋርጣ ወጣች። ሀገራችን አቋርጣ ስትወጣ ህዝብ እናማክር ብለን ስንወጣ በጎን መግለጫ አውጥተው በተጽዕኖ አድሏዊ የሆነ ፍትሐዊ ያልሆነ ሰነድ እንድንፈርም ግፊት የተደረገበት ነበር። እኛም በጽናት ተቋቁመነዋል። በተለይም በዚህ ሂደት ዲያስፖራው በከፍተኛ ሁኔታ ተነቃንቋል። የኢትዮጵያን አቋም መብቷም መሆኑን ያለችበትን የኢኮኖሚ የማህበራዊ ሁኔታ እና የሌሎችንም ሁኔታዎች በማስረዳት በተለያዩ ተቋማት፣ ግለሰቦች፣ የፓርላሜንታሪያንስ፣ የመንግስት ኃላፊዎች በአጠቃላይ በከፍተኛ ሁኔታ እንቅስቃሴ በማድረግ የዲፕሎማሲ ስራ ከኤምባሲው ጋር በመሆን እየተነበብን ብዙ ሰርተናል። ከዲያስፖራው ጋር ወደ ሚዲያም እየወጡ ተከራክረዋል። ጽሁፎች ጽፈው በታወቁ መጽሔቶች ላይ አሳትመዋል። እንደዚሁም ደግሞ ባለስልጣናትን ተጽዕኖ ፈጣሪ ግለሰቦችን አነጋግረዋል እና ይሄ ትልቅ ስራ ነበር። ከዚሁ በተረፈ ደግሞ እንደገና ሌላ በገንዘብ በተለይ እንግዲህ ዋናው መፍትሄ ግድቡን ማጠናቀቅ ነው በሚል መፈክር ህዝቡ በጣም በከፍተኛ ሁኔታ ድጋፍ ያደረገበት ነው። በቦንድ ጊዜ ላይ በስፋት የተሳተፈበት ሁኔታ ነው። ዚህ አመት በተለይ በሴፕቴምበር ወር አካባቢ በጣም ከፍተኛ ንቅናቄ ነበር። ይህንን ንቅናቄ ፈጥረው በህፃናት በተቀረጹ ድምፆች፣ በተዘዋዋሪ ፊልሞች ህጻናትን ጭምር በጣም ሳቢ በሆነ መንገድ ቅስቀሳ ተደርጎ በአጠቃላይ በአመቱ ወደ አራት መቶ አርባ ሺህ የአሜሪካን ዶላር ስጦታና ቦንድ ግዢ ቃል የተገባበት ሁኔታ ነው የነበረው። ከዚህ ውስጥ እንግዲህ እስካሁን ወደ መቶ ሀምሳ ሺህ የሚጠጋው ተፈጽሟል ማለት ነው። እንግዲህ ይሄ በህዳሴ ግድቡ ዙሪያ የተሰራ ስራ ነው። አሁንም በቀጣይነት ይህን ስራ እየሰሩ ይገኛሉ ግለሰቦች። በዚህ በእውነቱ በዚህ አጋጣሚ እናንተ ሚዲያ ላመሰግን ወዳለሁ። ከዚህ ሌላ እንግዲህ በተለያዩ ጊዜያቶች በሀገራችን የተፈጠሩ አለመረጋጋቶች ነበሩ። በተለይ በ እዚህ ከሀጫሉ ሞት ጋር ተያይዞ በሀገራችን በተከሰተው አለመረጋጋት የተጎዱ ዜጎችን በየፊናቸው ኮሚኒቲው ገንዘብ በማዋጣት ወደ ሀገር ቤት በመላክ ለመርዳት ከፍተኛ እንቅስቃሴ አድርገዋል። እንደዚሁም በተለያዩ የልማት ፕሮግራሞች ገበታ ለሀገር በሚል ፕሮግራም ክቡር ጠቅላይ ሚኒስትራችን በደረጉት ጥሪ መሰረት የዲያስፖራ አባላት በየግላቸው ወደ አካውንቱ ገንዘብ ገቢ እያደረጉ ነበር። በሂደት ደግሞ አሁን በቅርቡ በአንበጣም እንደዚሁ አንበጣ ወረርሽኝ በተከሰተበትም ጊዜ ለመርዳት ከፍተኛ እንቅስቃሴ አድርገዋል። ከዚሁ ሌላ ደግሞ በቅርቡ በትግራይ ክልል የተፈጠረውን ችግር መንግስት ሕግን የማስከበር ዘመቻ በከፈተበት ጊዜ ዲያስፖራው በጣም በከፍተኛ የሀገር ፍቅር ስሜት ተነቃንቋል። አሁንም በዚህ ሂደት ውስጥ በጣም ከፍተኛ ስራ እየተሰራ ያለው ቅድም እንዳልኩት በዲፕሎማሲው መስክም ከሚዲያ ጋርም በመነጋገር የተዛቡ ዘገባዎችን በማውገዝ ትክክለኛ መረጃ በመስጠት ባለስልጣናትን በማነጋገር በዲፕሎማሲው ዘርፍ በጣም በጣም ብዙ ስራ ሰርተዋል። እንደዚሁም ደግሞ በጦርነቱ ህይወታቸውን ለከፈሉ የመከላከያ ሰራዊት አባላት እና እንደዚሁም በጉዳት ለደረሰባቸው ዜጎቻችን ማቋቋም የሚሆን በገንዘብ ድጋፍ እያደረጉ ይገኛሉ። እስካሁን ወደ በያዝኩት መረጃ መሰለት ኒውዚላንድን ጨምሮ ከሀምሳ ሺህ ዶላር በላይ ተዋጥቷል። ይሄ እንግዲህ ወደፊት የምናውቀው በየግሉ ወደ አካውንቱ ስለሚያስገቡ ግለሰቦች ለጊዜው አሁን ለማወቅ ስለተቸገር ነው እንጂ ከዚህ በላይ ሊሆን እንደሚችል ገምታለሁ። በየአካባቢው እንግዲህ እስካሁን ድረስ ወደ ሀምሳ ሺህ የሚጠጋ ገንዘብ የማሰባሰብ ተችሏል ማለት ነው። ዲያስፖራው በአጠቃላይ በከፍተኛ ሁኔታ አንደኛ ከኤምባሲ ጋር ተቀራርቦ መስራት የጀመረበት ነው። ሁለተኛ ያው በዚህ ሂደት ኤምባሲውም ከዲያስፖራው ጋር በጣም የተዋወቀበት አመት ነው ማለት እችላለሁ። እና በአጠቃላይ ሲታይ የስኬት ዘመን ነው እና ዲያስፖራችንን በስፋት ለማገልገል በሀገራዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖረው ለማድረግ እንደገናም ደግሞ ጥያቄዎቹንም ለመመለስ ኤምባሲው ለመመካከር እድል ያገኘበት አመት ነው ማለት እችላለሁ። አቶ ተስፋዬስ፣ በቪክቶሪያ ማህበረሰብ ማህበር በኩል ምን አይነት ፈተናዎች ገጥሟችሁ ነበር? ምንስ ያበረከታችሁት አስተዋጽኦች አሉ? አስቸጋሪ በሆነበት ወቅት። አቶ ካሳሁን፣ በጣም አመሰግናለሁ። የሁለት ሺህ ሀያ አመት ያለፈው በኮቪድ ነው። እኛም ብቻ ሳይሆን የዓለም አቀፍ ወረርሽኝ ስለሆነ ያንን አሜን ብለን ተቀብለ ነው። ያው በሀገሩ ህግና ደንብ መሰረት ከመቶ ቀን በላይ በሎክዳውን ያው ማህበረሰቦቻችን ከሌላው ማህበረሰብ ጋር ህግና ደንብን በማክበር ተጋፍጠነው ወጥተናል። ከሞላ ጎደል በጥሩ ሁኔታ ላይ ነው ያለው ቪክቶሪያ። ነገር ግን በዚህ መካከል ላይ ብዙ አይነት ኢንፎርሜሽኖች በራሳችን ባለሙያዎች ዙሞችን በማዘጋጀት ህዝባችንን ለህመሙና ለወረርሽኙ ያለውን ንቃተ ህሊና ሰፋ እንዲል በተለያየ ፕሮግራሞች ንቅናቄዎችን አድርገናል። አብዛኛዎቹም አመርቂ ውጤቶች ነበሩ እና ያ የሚያስደስት ነገር ነው። በተጨማሪ ደግሞ ሀገራችን ላይ በተከሰተው በዚሁ በወረርሽኝ አገር አቀፍ በሆነ ኢትዮጵያ ነች ጋር በመተባበር የተደረገው በኮቪድ ገንዘብ ማሰባሰብ ላይም ቪክቶሪያ ከሌሎች ስቴቶች ጋራ አብረን በመስራት ጥሩ የሆነ ስራዎች ተሰርተዋል። ከዛ ባሻገር ደግሞ እስካሁንም ድረስ አሁንም እየተሰራ ነው። ከኮሄልዝ ጋር በመተባበር የራሳችን ማህበረሰቦች የጎደላቸው ነገር ካለ፣ አስፈላጊ ነገር የሚፈልጉ ሰዎች እርዳታ ካለ፣ ማህበረሰቡ ይሄንን በብርቱ በግሩፕ ደረጃ እየሰራ ነው። ጥሩ ውጤትም እያመጣ ነው። ከዛ በተጨማሪ እንግዲህ በአባይ በወንድ ላይ ጠንካራ የሆነ ዘመቻዎችን አካሂደን ጥሩ ውጤቶች ታይተዋል። አቶ በሪሁን በፊት እንደገለጹት ይሄ አውስትራሊያ አቀፍ የሆነው እንቅስቃሴ እኛም ቪክቶሪያ በተለያየ እንቅስቃሴዎች ራሳችንን አሳትፈን ከሁሉም ጋር በጥምረት ጠንካራ ስራዎችን ሰርተናል። ከሞላ ጎደል እንግዲህ ዓለም አቀፍ በሽታ እስከሆነ ድረስ እኛም ያለነው ጥሩ ቦታ ስለሆነ ተመስገን ነው ማለት ይሻላል። ምክንያቱም በሌላው ወገን ላይ ያለው በተለይ በአውሮፓ እና በአሜሪካ ያለውን ነገር ስንመለከት እኛ በመልካም ሁኔታ ላይ ነን ብዬ ነው የምገምተው። አቶ በሪሁን አሁን አዲሱን አመት ጃንዋሪ ሶስት ላይ በአውስትራሊያ ለሚገኙ ኢትዮጵያውያን ማህበረሰብ አባላት በአገር ቤት ወቅታዊ ጉዳዮች ላይ ገለጣ የሚያደርጉ እንግዶች በኤምባሲ በኩል ተጋብዘዋል የተጋባዥ እንግዶቹ እነማን ነው የሚሆኑት ሁለትስ የወቅታዊ ጉዳዮቹ ገለጣ ለማህበረሰቡ ምን የሚያስገኛቸው ፋይዳዎች አሉ ከሚል እሳቤ ነው አመሰግናለሁ በድጋሚ አንደኛ ያው ዲያስፖራው በአንድ በኩል ከዚህ በፊት በተለየ መንገድ በሀገሩ ጉዳይ ላይ በንቃት መሳተፍ የጀመረበት ዓመት ስለሆነ ለዚህ አስተዋጽኦ እውቅናም መስጠት ማመስገንም ይገባል። በአንድ በኩል ይሄ ነው። በሌላ በኩል ደግሞ ሀገራችን አሁን በቅርቡ በትግራይ ክልል በተከሰተው ችግር ምክንያት በሰራዊታችን ላይ በተፈጸመው ትንሽ አስከፊ የሆነ ግድያ እና አጠቃላይ የመሰሪያ ነጠቃ በሀገራችን ላይ የተከሰተ በጣም ትልቅ አደጋ ነበር። የሕይወት መስዋዕትነት ከፍለው የና አደጋ ያስወግዱልን የሰራዊት አባላት እና በአጠቃላይ በዚህ ሂደት ውስጥ የተሳተፉ አካላትን ዲያስፖራውም ለማመስገን እውቅናም ለመስጠት ለልፋታቸው ለከፈሉት መስዋዕትነት እውቅና ለመስጠት ይፈልጋል እና እነኚህን ነገሮች ታሳቢ በማድረግ የሚዘጋጅ ፕሮግራም ነው። ከዚህ አንጻር እንግዲህ ማን ነው በዚህ ሂደት ላይ የሚሳተፈው የሚለው እንግዲህ አሁን በአጠቃላይ በሀሳብ ደረጃ የተግባባ ነው። በይህንን ዝግጅት የምናዘጋጀው ከኢትዮጵያ የዲያስፖራ ኤጀንሲ ጋር በመተባበር ነው። በዚሁ ሂደት ላይ የኢትዮጵያ ዲያስፖራ ኤጀንሲ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት በዚህ ፕሮግራም ላይ ይሳተፋሉ። እንደዚሁም ከውጭ ጉዳይ ሚኒስቴር ወደፊት ሌላ ለውጥ ካልመጣ የሚኒስትር ዴታ ክብርት አምባሳደር ብርቱካን አያኖ ይሳተፋሉ። እንደዚሁም ከሰላም ሚኒስቴር እዚህ አጠቃላይ የድጋፍ አሰባሰብ ግብረ ኃይል ሀገር አቀፍ ግብረ ኃይሉ ሰብሳቢ የሆኑት ክብርት ወይዘሮ ሙፈራያት ከሚል በዚህ ፕሮግራም ላይ ተገኝተው ንግግርም ያደርጋሉ ብለን ነው የያዝነው። ከዚሁ ጋር ተያይዞ እንግዲህ በትልቁን ሚና የተጫወቱት የኢትዮጵያ መከላከያ ሰራዊት ከፍተኛ ጄኔራሎች ውስጥ አንዱ ሊገኙ ይችላል ወይ? ምናልባት እንግዲህ የገና ኮንፊርም ያልሆነ ስለሆነ ክብርት ወይዘሮ ሙፈሪያት ከሚል ጋር ከመከላከያ ሚኒስቴር ወይ ሌተና ጄኔራል አበባው ወይም ደግሞ ሌተና ጄኔራል ባጫ ደበሌ ካለበለዛም ታማዦር ሹሙ ጄኔራል ብርሃኑ ጁላ የሚመቻቸው ከሆነ እንዲገኙ አድርገን ስለ እንቅስቃሴውም በአጠቃላይ እንደገና ወደፊትም ስላለ ሁኔታ እንግዲህ ሀገራችን በዚህ ከሱዳን ጋርም ተያይዞ አንዳንድ ችግሮች አሁን አሉ። በሀገራችንም በተለያዩ ቦታዎች በኦሮሚያ አንዳንድ ቦታዎች እና በቤንሻንጉል ጉምዝ ክልል ስቲል አንዳንድ ችግሮች አሉ። እነኛን ሰራዊቱ በምን አይነት መንገድ ሊያስተካክለው ያው ዋናው ችግር ተወግዷል። በሂደት በዚህ ሂደት ላይ ያሉትን ችግሮችንም በተመለከተ ዲያስፖራ ማህበረሰቡ መረጃ ይሰጣሉ ብለን ነው ያሰብ ነው እና ይህንን ያሰብ ነው። አቶ ተስፋይስ በዛ ላይ የማህበሩ ተሳትፎ በእናንተ በኩል ምንድን ነው? በዚህ በጃንዋሪ ሶስቱ ወቅታዊ ጉዳዮች ገለጠ ላይ አመሰግናለሁ። በዚህ ዝግጅት ላይ ለሀገር ሞታችኋል፣ ምስጋና ያንሳችኋል በሚል መሪ ቃል የኢትዮጵያ መከላከያ ሰራዊት የክልል ሀይሎችና የሚሊሻ አባላትን ላደረጉት ትልቅ መስዋዕትነት በካምቤራ የኢትዮጵያ ኤምባሲ እና በአውስትራሊያ የየስቴቱ የኢትዮጵያ ማህበረሰብ ተወካዮች በጋራ ያዘጋጀ ነው። የእናመሰግናለን ልዩ ዝግጅት ነው። እዛ ላይ እንግዲህ የፊታችን እሑድ ጀንዋሪ ሶስት ሁለት ሺ ሀያ አንድ ላይ ፋይፍ ፒኤም ላይ በሲድኒ አቆጣጠር ወይም በሜልበርን አቆጣጠር ዙም ይካሄዳል ማለት ነው እዛ ላይ የየስቴቱ ተወካዮች በጋራ ሆነን ያንን ዝግጅት ከአቶ በሪሆን እና ከሌሎች የኤምባሲው ሰራተኞች ጋር ይሄንን ታሪካዊ የሆነ ሀገራዊ ስብሰባ ለማድረግ በህብረት አዘጋጅተናል። አቶ በሪ፣ ሰዎች በምን መልኩ ነው ለስብሰባው ላይ ተሳታፊ ሊሆኑ የሚችሉት? በስብሰባው ላይ ማንኛውም ሰው መሳተፍ ይችላል። ዋናው ያው እንግዲህ በዙም ስብሰባው የሚካሄደው በዙም ነው። ያው ዌቢናር ነው፣ ያው የዙም ስብሰባ ሲቃረብ ነው የሚሰጠው እና ያን ኮድ አድርገን እንልካለን፣ በማስታወቂያም እንገልጻለን፣ በተለያዩ የማህበራዊ ሚዲያ አውትሌቶችም እንገልጸዋለን ማለት ነው። ኦልሬዲ ጥሪው ተላልፏል፣ ቀኑ ተወስኗል። ቅድም አቶ ተስፋዬ ገልጸውታል። ጃንዋሪ ሶስት ሁለት ሺ ሀያ አንድ በዚህ ሀገር ሰዓት አቆጣጠር በኢስተርን አውስትራሊያ ስታንዳርድ ታይም ፋይቭ ፒኤም ላይ ጀምሮ ይካሄዳል። ማንኛውም ሰው ኢንተረስት ያለው መከታተል ይችላል። ያው በግብዣ ይላክለታል ያንን ሼር በማድረግ ማንኛውም ኢትዮጵያዊ እና ትውልድ ኢትዮጵያዊ በአውስትራሊያና በኒው ዚላንድ የሚገኝ ኢትዮጵያዊ እና ትውልድ ኢትዮጵያዊ በዚህ ፕሮግራም ላይ ተሳትፎ ያለውን ለሰራዊቱ ምስጋና እንዲያቀርብ በእኛ በኩልም ደግሞ የምናቀርበውን እውቅና የምንሰጣቸውን ሰዎች አክኖሌጅ ለማድረግ አብሮን እንዲገባ በዚህ አጋጣሚ ጥሪ በድጋሚ ያስተላልፋል። አቶ በሪሁን ደጉ፣ በአውስትራሊያ ኢትዮጵያ ኤምቢሲ ባለሙሉ ስልጣን ሚኒስትርና ምክትል ኮሚሽን መሪ አቶ ተስፋዬ እንደሻው፣ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እሺ እኛም እናመሰግናለን አቶ ካሳሁን እንግዲህ በዚሁ አጋጣሚ በድጋሚ የኤስቢኤስ የአማርኛ ፕሮግራምን እናመሰግናለን። ታንኪ ይዘርስለን እናመሰግናለን አቶ ካሳሁን ከማህበረሰብ ለማህበረሰብ